ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅቶቻችንን እናስተዋውቃችሁ። በትግራይ ደቡባዊ ዞን አላማጣ ከተማ ትላንትና በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና ለተቃውሞ በወጡ ወጣቶች መካከል መፈጠሩን ነዋሪዎቹ ገልጸዋል። የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄማ ራያ ነን እኛ ራያ ነን። ራያ ናችሁ፣ ፍትሕ የላችሁም፣ አይሰጥም። ያለነሰው የለም ፍትሕ ለራያ የሚባል ነው። ግን መነሻው ችግሩ ቶሎ ቶሎ አይፈታም። የክልሉ ነዋሪዎች የሰጡትን አስተያየትን ያደመጣችሁት ሙሉ ዘገባውን ይዘናል። በሌላ ዘገባችን ደግሞ የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የአፍሪካ ቀንድ ዳይሬክተር የሆኑትን አቶ ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ዳይሬክተር ትዝታበላቸውን በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። ዘገባው እንደደረሰን እናቀርባለን። በሌላ ዘገባ ጠቅላይ ሚኒስትር አብይ አህመድ ባዋቀሩት አዲስ የካቢኔ አባላት ውስጥ አንዷ የጋቢና እንግዳችን ናቸው። አንደኛ ደረጃ ዜጋ፣ ሁለተኛ ደረጃ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። የመጀመሪያዋ ሴት የመከላከያ ሚኒስቴር ሚኒስትር ወይዘሮ አይሻ መሐመድ ናቸው። የተወሰነውን የቃለ ምልልሳቸውን ክፍል ይዘናል። በሌላ ዘገባ አንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዴ ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም በዛሬው ዕለት በቅድስት ስላሴ ካቴድራል ቤተ ክርስቲያን ተፈጽሟል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜናችን እናልፋለን። የካሜሮን ፕሬዝዳንት ፓል ቢያ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ ማሸንፋቸው ጸንቷላቸው ለሰባተኛ ተከታታይ የስልጣን ዘመን ሊቀጥሉ ነው። ራሳቸው ፕሬዝዳንቱ የሰየሙት ህገ መንግስታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት በተመለከተ ያቀረቧቸውን የህግ አቤቱታዎች በዛሬው ዕለት ውድቅ አድርገዋል። የፕሬዝዳንቱ ተቃዋሚ በስፋት መራጮችን ማስፈራራትና ድምጽ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል በማለት የድምጽ ቆጠራውን እንደማይቀበሉ ማስታወቃቸው ይታወሳል። የተቃዋሚዎች ሰልፈኞችን በሙሉ በተከት በተከለከሉበትና በሀገሪቱ ዙሪያ ያሉ ከተሞች በወታደር ጥበቃ ስር በዋሉበት ድባብ በተካሄደው ምርጫ ፕሬዚዳንቱ 71 ከመቶ፣ ተቀናቃኛቸውን ሞሪስ ካንቶ ደግሞ 14 ከመቶ ድምጽ አግኝተዋል እንደ አውሮፓውያን አቆጣጠር ከ1982 አንስተው ስልጣን ላይ የሚገኙት የ85 አመቱ ፖል ቢያ ከዓለም በእድሜ የገፉ መሪዎች አንዱ ናቸው። ጓቴማላ፣ ሆንዱራስ ና ኤልሳልቫዶር ዜጎቻቸው ሀገር ጥለው እየወጡ በህገ ወጥ መንገድ ዩናይትድ ስቴትስ መምጣታቸውን ሊያስቆሙ ባለመቻላቸው የዩናይትድ ስቴትስ ድረስ መምጣታቸውን የውጭ እርዳታ ታቆማለች ወይም በከፍተኛ መጠን ትቀንሳለች ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ ይህን ያሉት ዛሬ ሰኞ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ነው። በሀገሮቻቸው ያለው ሁከትና ድህነት አንገፍግፎናል። የሚበዙት ከሆንድራስ የሆኑ በብዙ ሺዎች የተቆጠሩ ፍልሰተኞች ወደ ዩናይትድ ስቴትስ ለመግባት እየጎረፉ ሲሆን፣ ትላንት እሁድ ሜክሲኮዋ ታፓቹላ ከተማ አድረዋል። ፕሬዚዳንት ትራምፕ በትዊተር ገጻቸው ላይ እንዳሰፈሩት የሜክሲኮ ፖሊሶችና የጦር ሰራዊት ወደ ደቡባዊ ዩናይትድ ስቴትስ ድንበር የሚጎርፉትን ፍልሰተኞች ሊያስቆሙ የቻሉ አይመስልም፣ ያሳዝናል ብለዋል። ወንጀለኞችና የማይታወቁ የመካከለኛ ምስራቅ ሰዎች ተደባልቀው እየመጡ ነው ያሉት ፕሬዚዳንቱ፣ የድንበር ጠባቂዎችና የጦር ኃይላችን ይሄ የብሔራዊ አጣዳፊ ጉዳይ መሆኑን አስታውቂዋቸዋለሁ ብለዋል። የዩናይትድ ስቴትስ የምክር ቤት ተወካዮችና የኢንደራሲዎች ምርጫ ሊካሄድ ሁለት ሳምንታት ሰዓት በቀረው በአሁኑ ጊዜ ለተከሰተው ለዚህ የፍልሰተኞች መጉረፍ ሪፐብሊካኑ ፕሬዚዳንት ትራምፕ የዴሞክራቶች ጥፋት አድርገውታል። በመጨረሻም አፍጋኒስታን ውስጥ ባለፈው ሳምንት አንድ ግፍ ከከፍተኛ ስልጣን የነበራቸው የከፍተኛ ስልጣን የነበራቸው የፖሊስ አዛዥ በጥይት በተገደሉበት ጥቃት ከቆሰሉት ሁለት አሜሪካውያን አንዱ ብርጋዴር ጀነራል መሆናቸውን የዩናይትድ ስቴትስ የጦር ሰራዊት አረጋገጠ። አፍጋኒስታን ውስጥ የኔቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወታደራዊ አማካሪ ሚሽን ኃላፊ የሆኑት የዩናይትድ ስቴትሱ የጦር ሰራዊት ጀነራል ጄፍሪ ስማይሊ የጸጥታ ኃይሎች መለዮች ልብስ ለብሶ ተኩስ በከፈተ ታጣቂ ጥይት ነው መጥተው የቆሰሉት ታጣቂው ባለስልጣናት በአፍጋኒስታን ከፍተኛው የኔቶ ሰራዊት አዛዥ ከሆኑት ጀነራል ስካት ሚለር ጋር ስብሰባ አድርገው ሲወጡ ታጣቂው ከከፈተው ተኩስ ጀነራሉ ጉዳት ሳይደርስባቸው አምልጠዋል። አንድ ሌላ አሜሪካዊ ሲቪል ሰራተኛም ቆስሏል። በጥቃቱ ኃይለኛ ጸረ ታሊባን መሪ የሆኑት ጀነራል አብዱል ራዚክ እና የደህንነት አገልግሎት ኃላፊ የሆኑት ሌላ ጀነራል ተገድለዋል። በከፍተኛ ደረጃ በሚጠበቀው ቅጥር ግቢ ውስጥ ለደረሰው ጥቃት ታሊባን ኃላፊነት ወስዷል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ከመልእክቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ከአድማስ እንሻገረን ላችኋለን ጋቢና ቪኦኤ ስ ፕሮስ ወደ መጀመሪያው ዘገባችን ነው የምናልፈው። በትግራይ ደቡባዊ ዞን አላማጣ ከተማ ትላንት በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩንና የሶስት ሰዎች ሕይወት መጥፋቱም ተገልጿል። ከአላማጣ ሆስፒታል የተገኘ መረጃ እንደሚያመለክተው ሰዎቹ የሞቱት በጥይት ተመተው ነው። ግጭቱ የተፈጠረው የራያ ማንነት ጥያቄ አለን ያሉ ወጣቶች ወደ አደባባይ በወጡበት ወቅት የተፈጠሩ መሆኑም ተነግሯል። ያነጋገር ናቸው አካባቢውን የሚወክሉ የትግራይ ምክር ቤት አባላት የአላማጣ ህዝብ ያለው የልማትና መልካም አስተዳደር ጥያቄ እንጂ የማንነት ጥያቄ የለንም ብለዋል። የክልሉ መንግስት ባወጣው መግለጫ በዚህ ግጭት የተሳተፉ አካላት በህግ እንዲጠየቁ እሰራለሁ ብለዋል። ሙልጌታ ጽባ ተጨማሪ ይዟል በትናንትና ዕለት ከረፋዱ አራት ሰዓት ተኩል ጀምሮ የተሰበሰቡ የአላማጣ ከተማ ወጣቶች በመኪና ጎማ ማንደድ በጀመሩበት ጊዜ ነው በከተማዋ ግርግር የተነሳው። የአይን እማኞች እንደተናገሩት ወጣቶቹ ከአንድ ሳምንት በፊት ከጸጥታ ኃይሎች ጋር ተነስቶ በነበረው ግጭት ተመቶ የነበረው ወጣት በቀዳሚ ዕለት ላይ ሙቷል ስለተባለ በዚህም ወጣቶቹ ተቆጥተው መነሳታቸውን ተገልጿል። ሌሎች አስተያየት ሰጪዎች ደግሞ ወጣቱ አልሞተም፣ በሕይወት አለም የሚሉ አሉ። የጸጥታው ኃይሎች በትናንትና ዕለት አድማ ለወጡ ወጣቶች ለመበተን ወደ ሰማይ በመተኮስ አድማ በታኝ ጭስ በመጠቀም ለመበተን ጥረት አድርጓል። እንዲሁም የአገር ሽማግሌዎች በመጠቀም ለማረጋጋት መሞከራቸውን ተገልጿል። ግጭቱ እየተባባሰ በመሄዱ ግና ሶስት ሰዎች በጥይት ተመተው የቆሰሉም አሉ የህክምና አገልግሎት እያገኙ እንዳሉ ባላማጣ ሆስፒታል የሚሰሩ ባለሙያዎች ለቪኦኤ ተናግሯል። ሀያ አምስት የሚሆኑ ቆስለው እንዳሉ አንድ ደግሞ ጉዳቱ ከባድ በመሆኑ ለተሻለ ሕክምና ወደ መቀሌ እንደተላከ ተነግሯል። በጉዳይ አስመልክቶ በስልክ አስተያየት የጠየቅኩት ዳንኤል ሰለሞን የተባለ የከተማዋ ነዋሪ የራያ ማንነት የሚል ጥያቄ በመነሳቱ ነው ብሏል። የራያ ህዝብ የራሱ ማንነት አለው በማለት አክሏል። የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄ ራያ ነን፣ እኛ ራያ ነን ትግሬ አይደለንም፣ አማራ አይደለንም እኛ ራዮች ነን የሚል ነው። ከባድ ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎድመው መዛልክ አሉ። ስለዚህ አሁን የራሳችን ማንነት ነው። እኛ ትግሬ ነኝ፣ አማራንን አይደለም የራያ ማንነት ነት ነው የጠየቁት እነዚህ ወጣቶች፣ ቋንቋችን የራሱ ለዛ ያለው ትግርኛ ነው ሲሉም ተናግሯል። ሌላው ስሙ ሊጠቀስ ያልፈለገ የከተማዋ ነዋሪ የክልሉ የጸጥታ ኃይሎች ከተማዋን ሊለቁ ይገባል፣ እንዲሁም ሰው የገደሉ አካላት ሊጠየቁ ይገባል ሲሉም አንስቷል። ካላማጣ ከተማ የትግራይ ክልል ምክር ቤት አባል የሆኑ ወይዘሮ ጃኑ ንጉሰ ህዝቡ የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ ህዝብ የለውም ብለዋል። የራያ የምንነት ጥያቄ የምባለው ነገር እንዴት ነው ብለ በራስ በጭንቅላት ብታስበው ምን ምህኛቱ አይታወቅም። ራያ ናችሁ፣ ፍትሕ የላችሁም፣ አይሰጥም ያለነሰው የለም። ፍትሕ ለራያ የምባል ነው ግን መነሻው ፍትሕ ከለለነ ተወድበን ንጠይቅ ፍትሓችን ይሄን ይሄን ጎሏል ንበል፣ ፍትሕ አለወይ የለም፣ ይጎላል ፍትሕ ይጎለናል። እንደ ትግራይ በሙሉ እንደ ፈደራል በሙሉ ሁሉ የምደርሰው ይደርሰናል ፍትሒ ለጠቅላላ አይስፈን ነው የምለው። በቃ መስሪያ ቤት ቢሮ ይዘ መንበራጠጥ ሌላ መልእክት ማሳለፍ፣ ስራ አጥተናል። ዩኒቨርሲቲ ከኛ ይተከልነ፣ ድልድላችን ተጀምሮ ቀርቷል። ይሰራ። አሁን መንግስቱም እየመለሰ ነው ግን፣ ሆስፒታላችን ይስፋፋ። ከኛ አልታየንም። ልማት መጠየቅ ትክክለኛ ፍትሐው ነው። ግን ተቀራርቦ መጠየቅና ተቀራርቦ ተዋህዶ ከክልል መጥቶ ሊያሰማቸው ይችላል። አማራ ወንድሞቻችን ናቸው። እኔ ለራሴ ከአማራው ልጅ አለሁ። ለአማራ ኩፋ አስባለሁ። እንዴ አላስብም? የአማራ ህዝቤ እኔ ነው፣ አብሮ የተታገለ አብሮ ደሙ ያፈሰሰ ሁሉ ነው። ሰላም አውጦቷት። አሁን ግን የስልጣን መከፋፈል ከውስጣቸው የተዘረገ ዋ አለ። ይኔ ግልጽ ነው የምናገር። አሁን ትናንትና የሞቱትን በጣም የማሳዝኑ ውሃ ሽጦ ተንከራትተው ያሳድጓቸው። አሁን ያው ትናንትና ህወታቸው አጥተዋል። ስለዚህ ህወት ማጣት ተስፋ የለውም ፍትሕ የለውም። ሌላው ያነጋገርኳቸው የራያ አላማጣ ተወካይ ነዋሪ አቶ ረዳ ይዝናቡ የልማትና የመልካም አስተዳደር ጥያቄ ለሚመለከታቸው የመንግስት አካላት እናቀርባለን ግን በቶሎ አይፈታም ሲሉ ገልጸዋል። የውሃ ችግር አለ፣ የፍትህ ችግር አለ። ሙሉ ለሙሉ እየቀረበ ነው። ታች ወርደ፣ ግን ችግሩ ቶሎ ቶሎ አይፈታም። በዛሬው ዕለት የከተማው ጸጥታ ሁኔታ መረጋጋት እንዳሳየ ተገልጿል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ባወጣው መግለጫ በትናንትናው ዕለት ባላማጣ ከተማ የተፈጠረው ችግር በማንነት ስም በሚንቀሳቀሱ አካላትና የጸጥታ ኃይሎች ጋር የተፈጠረ አለመግባባት ነው ብለዋል። በዚህም የሶስት ሰዎች ህይወት ጠፍቷል ብለዋል። የክልሉ መንግስትም በተፈጠረው ችግር የተሰማው ሀዘን ገልጾ ለተጎዱት ቤተሰብም መጽናናት ተመኝቷል። በጸጥታ ኃይሎችም ጉዳት እንደደረሰ በመግለጽ የህዝብ የማንነት ጥያቄ በማስመሰል ሌላ የፖለቲካ ጥቅም ለማግኘት የሚደረገው ጫ ተቀባይነት የለውም ብሏል። በመግለጫው የሆነ አካል በህጋዊና ሰላማዊ መንገድ ጥያቄውን ማቅረብ የሚያስችል ሁኔታዎች በተመቻቸበት ክልል ፍላጎትህ በኃይል ለመፈጸም የሚደረግ እንቅስቃሴም ተቀባይነት የለውም ሲል መግለጫው አመላክቷል። በተግባሩ በቀጥታ ሁንብ ተዘዋዋሪ እጅ ላላቸው አካላት መንግስት በቀላሉ እንደማያልፈው አስጠንቅቋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽበሃ መቀለም ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ እና ከአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸው ጋር በጽሕፈት ቤታቸው ጽሕፈት ቤታቸው ተቀብለው አነጋግረዋቸዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎች ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነው። ውጣ ውረድ ባልተባለው የኢህአዴግ መንግስትና የአሜሪካ ድምፅ ላለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያው ኃላፊውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው ተብሏል። ከአቶ ንጉሴ መንገሻና ከወይዘሮ ትስታ በላቸው ጋር ቃለ ምልልስ ያደረገው እስክንድር ፍሬው ተከታዩ ልኳል። አሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችን ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነው። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምፅ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። አቶ ንጉሴ መንገሻንና ትዝታ በላቸውን ያነጋገሩ እስክንድር ፍሬው ተከታዩን ልኳል። ኤንድ ኦፍ ኢንትሮ ናው ዘ ፉል ስቶሪ ቴክስት አዲሱ የኢትዮጵያ ፖለቲካ የተለወጠው ሁኔታ ማሳያ እነሆ ዛሬም ከአራት ኪሎ ቤተ መንግስት። የጠቅላይ ሚኒስትሩ የተለየ አካሄድ የሚከተሉት ገንቢ መስመር ነጸብራቅ የሆኑ ክንውኖች በዚህ ቤተ መንግስት እየታዩ ቀጥለዋል። በእነዚህ ክንውኖች ውስጥ ታሪክ ይመዘዛል። ትናንት ከዛሬ ይነጻጸራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬ ዕለት የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። ውጣውረድ ያልተለየውን የአሜሪካ ድምፅና የኢህአዴግ መንግስት ያለፉት 27 ዓመታት ግንኙነት ተከትሎ የሆነው ብዙ ነው። ዛሬ የአሜሪካ ድምፅን የአፍሪካ ስርጭት በሙሉ በበላይነት የሚመራው ንጉሴ መንገሻ በሬዲዮ ስሙ ጌታሁን ታምራት የደርግ መንግስት በስልጣን ላይ የነበረበትን ጊዜ ጨምሮ ለ37 ዓመታት ወደ አገሩ መመለስ አልቻለም። የ1997 ምርጫ ተከትሎ የኢህአዴግ መንግስት ከቅንጅት መሪዎች ጋር በይፋ ከከሰሳቸው አምስት የአሜሪካ ድምፅ ባልደረቦችም አንዱ ነው። የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውም ከእነዚህ አምስት ተከሳሾች አንዷ ነበረች። ዛሬ ሁኔታው ተቀይሯል። በኢትዮጵያና በጎረቤት ሀገራት ለሚገኙ 27 የአሜሪካ ድምፅ ዘጋቢዎች ስልጠና ለመስጠትና ለሌሎች መሰል ተግባራት አዲስ አበባ የመጡት ሁለቱ የጣቢያው ኃላፊዎች ራሳቸውን አራት ኪሎ ቤተ መንግስት አግኝተውታል። የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ዙሪያ አነጋግሬያቸዋለሁ። አቶ ንጉሴ ስሜቱን በማጋራት ይጀምራል። እኔ መጀመሪያ ያልጠበቅኩት ቀጠሮ ነው። እኔም ትዝታም የጠቅላይ ሚኒስትሩ የስራ ሰሌዳ ጊዜ በጣም የተጨናነቀ ስለሚሆን ያድል ይገኛል ብለን አላሰብንም። አቲንክ እስክንድር አን ተባረከው ግንኙነት መሰረት ከዛው ከጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ ሊያገኟችሁ ይፈልጋሉ አንተና ትዝታን የሚል መልክ ሲደርሰኝ ትናንትና በጣም ትልቅ ሰርፕራይዝ በደስታ ነው የተቀበልኩት። እና በዛ መንፈስ ነበር ይሄን ነው እና ስንሄድም ደግሞ በዚህ በተጨናነቀ ስኬጁል ለእኛ ጊዜ መስጠቶ በጣም ከልብ ነው እናመሰግነው ብያና እንትናልኩ ከዛ እያይዘን ግን በክኛ በኩል የገለጽ ነው እርስዎ የከፈቱት ፖሊሲ በመጀመሪያ ደረጃ የፖለቲካ ስፔሱ ፖለቲካ ምህዳሩ እንዲሰፋ ከዛ ደግሞ ሚዲያ አውትሌትስ ነጻ ሚዲያ አውትሌትስ የሚዲያ አውታሮች እዚህ ሀገር እንዲገቡ እዚህም በነጻ እንዲንቀሳቀሱ በከፈቱት እና በተለሙት ፖሊሲ መሰረት የኛ ዛ ተጠቃሚ ስለሆን ነው እዚህ የተገኘ ነው ብለን ጋዜጠኞች እንዳሰለጠን ከዛም ደግሞ ሪፖርቲንግ ሴንተር ለመክፈት እንደምንፈልግ ወደፊት ደግሞ ከተቻለም ቢዮኤ 24 በሌሎች አፍሪካ ከተሞች ውስጥ እንዳለ ሁሉ እዚህ እንዲቋቋም ያን አቀርብንላቸው። ሁሉ የማይቻልበት ምክንያት የለም። ሰባት ቀን በሳምንት 24 ሰዓት ማለት ነው። የአሜሪካ ድምፅ ስርጭት እንዲኖር ለምሳሌ በአማርኛ፣ በአፋን ኦሮሞ፣ በትግርኛ እንደዚሁም በእንግሊዝኛ ነው። በካስፈለግም በሶማሌ መጨመር ይቻላል። እነዚህም ቋንቋዎቹን ማስተላለፍ ይቻላል ማለት ነው። ያን ነው። ከዛም በተረፈ ደግሞ ከዚህ በፊት አንተና መለስካቸው አንድ ሪፖርተር መቀሌ ነበር። አሁን ግን አስፍተን አስር ደርሰዋል። አራት ስልጠና ውስጥ ተጨማሪ ገና ክሬዴንሻላቸውን አላገኙም ብለን ነበር። እነሱ የማያገኙበት ምክንያት አይታይም ሊያገኙ ይችላሉ ነው ያሉ እና በዚህ መንፈስ በጣም ጥሩ ውይይት ነበር። ግን ትልቁ ነገር እዛ ላይ ደግሞ ለእኔ ለትዝታ እሷም ሀሳቧን ልትገልጽ ትችላለች በቢዌር ያላቸው ጥሩ አመለካከትና እናንተ በጣም በሰረጠነና በጋዜጥነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ በጣም ጥቅም አለው ፕሮግራማችሁ። ስለዚህ የሆነ እውቀታችሁንና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉ። በዚህ መንፈስ ነው ትዝታ የምትጨምረው። ካላስ አስጨምራ ትዚ ላይ ትዙ። እንግዲህ ይሄ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአሜሪካ ድምጽ ጋር የተደረገ ከፍተኛው ግንኙነት ነው፣ ለቃለ ምልልስ ባይሆንም ከእናንተ ከኃላፊዎቹ ጋር ያንቺንም ስሜት አጋሪኝ። እንደ አቶ ንጉሴ ሁሉ አንድ ጠቅላይ ሚኒስትሩ ቢሮ ሄደን እንጎበኛለን ሲባል በጣም ከፍተኛ ደስታ ነው የተሰማኝ። ከደረስንም በኋላ ብዙ ነገር እንደጠበቅኩት ሆነ። ስለ ጠቅላይ ሚኒስትሩ ከአሁን ቀደም የምንሰማቸው የምናያቸው፣ ስለ መልካም ባህሪያቸው፣ ስለ ቅን ሀሳቢነታቸው፣ ስለ ብልህነታቸው በተለያዩ ሚዲያዎች ይዘገብ ወይንም በቅርብ የሚያውቋቸው ይናገሩ ነበርና በውይይታቸው ይህንን ነው የተገነዘብኩት። ሌላው ነገር ለሚዲያ ለመገናኛ ብዙኃን ያላቸውን ቅን አመለካከት ነው የተገነዘብኩት። ያም አቶ ንጉሴ እንዳለው የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና፣ የዚህን ቃለ ምልልስ በነገው ዕለት እንቀጥላለን። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ባዋቀሩት አዲስ የካቢኔ አባላት ውስጥ የመከላከያ ሚኒስትር ሚኒስትር የሆኑት ወይዘሮ አይሻ አህመድ ኢትዮጵያ ውስጥ አንደኛና ሁለተኛ የሚባል ዜጋ የለም ኢትዮጵያ ለሁሉም እኩል የሆነች ሀገር ናት ብለዋል። ይህ ደግሞ ለፖለቲካ ፍጆታ ብቻ መዋል እንደሌለበት ገልጸው ፖለቲከኛም ጤነኛም ሆነ በሽተኛ መሆን የሚቻለው ሀገር ስትኖር ነው ብለዋል። የምህንድስና ባለሙያዋ ወይዘሮ አይሻ መሐመድ ከጽዮን ግርማ ጋር ሰፋ ያለ ቃለ ምልልስ አድርገዋል። ከቃለ ምልልሱ ስለ መከላከያ ሚኒስቴርና ስለ መንግስት ባለስልጣናት የአደባባይ ንግግር ተጠይቀው የመለሱበትን ክፍል ይዘንላችኋል። ትልቅ ኃላፊነት ነው ከፊቶ የሚጠብቁት። እንግዲህ ይሄ ለአጠቃላዩም ህዝብ ግልጽ የሆነ ነገር ነው። የወሰን አካባቢ ግጭቶች በጣም የተበራከቱበት ጊዜ ነው። የመከላከያ ሰራዊትን ጣልቃ ገብነት የሚጠይቅበት ጊዜ ነው። እርስዎ ከአፋር ከአንዲት አካባቢ ነው የመጡት። ያንን ህዝብ ወክለው የቆዩ ኖት፣ እና አሁን ደግሞ ወደ አጠቃላዩ የኢትዮጵያን ህዝብ በእኩል አይን መዳኘት በእኩል አይን የማየት የማስተናገድ ከምንም ጊዜ በላይ ገለልተኝነትን የሚጠየቅ ቦታ ላይ ነው የሚቀመጡትና እንዴት ነው ይሄንን የመከላከያ ሚኒስትርነት ቦታውን ሊመሩት ያሰቡት? እኔ ካደግኩበትም ባህል አንጻር ሰው መጀመሪያ በሰውነቱ የሚከበርበት አካባቢ ነው ያደ በማህበረሰብ በባህልም ደረጃ በባህላችን ሰው እንደ ሰው ነው መጀመሪያ የሚከበረው የሚፈለገው ነገር የሚጠበቅለት ሰው በሙሉ ብቻ በቂ የሆነበት አካባቢ ነው ያደግኩትነትን በመናገር ሚና ማጋነን አይደለም። አሁን አንደኛ እኔ ቀጥታ ከነበርኩበት አካባቢ አይደለም አሁን ወደ መከላከያ ስራ እንትንነት የመጣሁት። አንድ ሁለት አመት ሁለት ሌሎች ተቋማት ነው የማንነት ጥያቄ ከምንም በላይ የሚነሳበት ተቋም ቢኖር እውነቱን ለመናገር ባህልና ቱሪዝም ሚኒስቴር ነው። ባህል ላይ ነው ማንነት ቋንቋ፣ ባህል በስፋት ጥያቄዎች የሚነሱበት ቦታ ነው። ያ ቦታ ለምሳሌ ኢትዮጵያን በደንብ እንዳውቃት ኢትዮጵያ ውስጥ ምን አይነት ማንነት እንዳለ፣ ምን አይነት ማንነት መገንባት እንደሚፈልግ ሰው ስለ ማንነት ምን እንደሚያስብ፣ ስለ ቋንቋ ምን አይነት ፊሊንግ እንዳለው ያወቁበት ቦታ ሪያብንታ ና እዚህ ሀገር ላይ በፌዴራል ደረጃ የሚቀመጥ ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት አውቃለሁ። በዚህ በነበረችን ቆይታ ብዙ ነገር እንትን አግኝቻለሁ። ስለዚህ ይሄ ደግሞ ከምንም በላይ ገለልተኛ ሆኖ ነገሮችን ማየት የሚጠይቅ ቦታ እንደሆነም አውቃለሁ። ይህ ሲሆን ይዤው ከመጣሁበት በጣም ባህል አንጻር አሁን ያለውን ነባራዊ ሁኔታ ከመረዳት አንጻር ብዙ ችግር ይገርመኛል፣ እያ አላምን። እንደዛም ሆኖ ግን አሁን እንደንዳልሹ በየቦታው የሚነሱ ነገሮች አሉ። ግጭቶች ይነሳሉ። የመከላከያ ሰራዊት ያንን ግጭት እንትን ማድረግ አለበት። እሱን ሁሉ እያየን ነው። መደረግ ያለበት ትክክል ነው። ነገር ግን አንድ ሀገር እንዲኖረን አንዲት ኢትዮጵያ የጋራ ሀገራችን እንደሆን የሁላችን መሰባሰቢያ ማንነታችን ኢትዮጵያዊነት ነው ለእኔ እና ይህንን ኢትዮጵያዊነት ከሆነ መገንባት የምንፈልገው ሲጀመር፣ ይሄ በህዝብ ውስጥ እንዲሰርጭ የማድረግ ስራ እንዲሰራ ትልቅ ተቋም ተቋቁሟል። ዛሬ ሰላም ሚኒስቴር የሚባል ያ ማለት ውስጣዊ ሰላምም በትክክል ህዝቡ ውስጥ ለማስረጽ የተቋቋመ ተቋም ነው። ከሱ ያለፉ ነገሮች ካሉ ማስተካከያ ማድረግ የሚችሉ ተጠሪ ተቋማት ስሩ አሉ። ከዚህ ያለፈው ነው እንግዲህ ወደ መከላከያ ይመጣል። እየማምነውና እንመጣው። ስለዚህ መከላከያ ሚኒስቴር ከሰላም ሚኒስቴር ጋር ሆኖ በስሩ ካሉት እና ዳር ድንበርን እየጠበቀ ካለው የኢትዮጵያ ሰራዊት ጋ ሆነው ይሄንን ኢነር ፒስ ኢንተርና ይሄ ውስጣዊ ሰላምን የማስፈኑን ስራ በዋናነት መስራት አለብን። ይ ማለት ስለዚህ ይሄን ስራ በአግባቡ የእኛ መንግስት መስራት ከቻለና ያ ተቋም የተዋጣለት ስራ የውስጣዊ ሰላምን የማስፈኑን ስራ መስራት ከቻለ ወደ እኛ የሚመጣው ነገር ብዙ አይሆንም። የሉዓላዊነት መጠበቅ ጉዳይ ና ሰላምና ምን ይሄ ልማቱን የማገዝ ስራ ብቻ የሆነ ስራችን ማለት ነው። ስለዚህ ብቻ ሀገር ነው ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም ላንቺም፣ ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን፣ እዛ ላይ ከተማመንን የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስት እኛ ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያለ ነገር ግን እዚህም እዚያም የሚነሱ ነገሮች ሕዝብን በማስተማር የውስጥ ሰላምን በማምጣት በየ ደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው። ይሄ ለፖለቲካ ፍጆታ ሳለ ይጠቀምበት ይቻ ሀገር ስትኖር ነው ፖለቲከኛም ጤነኛም በሽተኛ መሆን የሚቻለ እና ይህን የናድርግ ብሎ የሚሰራ መንግስትና አደረጃጀት በየ ደረጃ ያስፈልገናል ብዬ ነው ማለት ነው። እንግዲህ ስለዚህ የህዝብን ጥያቄ በአግባቡ መመለስ፣ ይሄ የሀገር ግንባታውን ስራ ሁላችንም በእኩል ምራት መቻል አለብን ብዬ ነው ማለት ነው እና መከላከያ ሚኒስቴር ላይ ያለው ሰው ብዙ የሚቸገር የሚሆን አይመስለኝም። ሌሎች በርካታ ውስጣዊ ሰላም ላይ የሚሆኑ አካላት የሚፈጥሩ ከሆነ እንትኑ ያቀልለታል ያስ እስቲ እኔ በኩል ግን ደስ አይነት ችግር ይገጥመኛል። እስቲ እንግዲህ እየተከታተልን መቼም ወደ ስልጣኑ ወደ ስራ ሲገቡ ብዙ ጊዜ የመንግስት ባለስልጣናት ይጠፉብናል። ምናልባት እየተከታተልን የትደረሱ ብለን ስንጠይቅ ፈቃደኛ ሆነው ከመጡ እኛም ተከትለን የምንጠይቆት የሚሆኑ ብዙ ነገሮች ይኖራሉ። ግን እንደው ለማጠቃለያ የግሎትን አስተያየት ካሎት ልምድ የሁለት ሴት ልጆችና የአንድ ወንድ ልጅ ናትኖት ከቤተሰብ አስተዳዳሪነት ከዚህ አንጻር ወደ የግል አስተያየቶትንም ጭምር ልጠይቅ እና እንደዚህ አይነት ስሜቶች የሚፈጠሩት ገለልተኝነት፣ ወይም ደግሞ ማዳላት፣ ወደ አንድ ብሔር የበላይነት የሚሉ ስሜቶች መፈጠሪያቸው አንደኛው ምክንያት ከተግባር ከሚደረጉ ድርጊቶች በተጨማሪ የመንግስት ባለስልጣናት የሚይዟቸው አቋሞች፣ የሚሰጧቸው አስተያየቶች ሰዎችን የደህንነት ስሜት እንዳይሰማቸው፣ የመገለል ስሜት እንዲሰማቸው፣ የብሔርና የዘር ቆጠራ ውስጥ እንዲገቡ ያደርጋል ና የመንግስት ባለስልጣናት በመንግስት ስራ ውስጥ ሲሆኑ ሊያንጸባርቋቸው የሚገባቸው ሀሳቦች ምን አይነት መሆን አለባቸው ይላሉ? በተለይ አሁን ማህበራዊ ሚዲያ ስላለ፣ በእንደዚህ ያሉ የማህበራዊ ገጾቻቸው አቋማቸውን በምን አይነት ቋንቋ በምን አይነት ሀሳብ ነው መግለጽ ያለባቸው ብለው ያስባሉ? እንግዲህ የመንግስት አመራር ላይ ያሉ ሰዎች በየትኛውም ደረጃ ላይ ይሁኑ ገለልተኛ መሆን አለባቸው። መሪዎች መሆናቸውን ማወቅ አለባቸው። መሪዎች ሲሆኑ የእነሱ ዘር የሆነውም ሌላ ዘር የሆነውም የእነሱ ልጅ በነሱ የሚመራ መሆኑን መቀበል መቻል አለባቸው ብዬ ነው ማለት ነው። እኔ አፋር ሲሆን አፋሮችም ሌላውም ዘር ለእኔ አንድ ነው ብዬ ነው ማለት ያለብኝ መጀመሪያ። ስለዚህ የምሰጣቸውን አስተያየቶች ለመላው ኢትዮጵያ ሕዝብ ብዬ ነው መስጠት ያለብኝ እንጂ አንዱን የሚያገል ለአንዱ የሚያደላ መሆን የለበት ለመናገር ምክንያቱም የእኔ ንግግር ወይ ደግሞ የእኔ የምናገረው ነገር የመንግስት አቋም ምክንያቱም የመንግስትን ቦታ ነው እየመራ ያለውት፣ መንግስት የሰጠኝ ኃላፊነት ነው የምመራው፣ እዛ ጋር የምናገረው የመንግስትን አቋም እያንጸባረኩ እንደሆነ ነው የሚወሰደው። ስለዚህ በጥንቃቄ ማንንም ያላገለለ መሆን አለበት። ሰዎች ነን፣ የሚሳሳት እንችላለን። በተቻለ መጠን ጥንቃቄ ማድረግ እንዳለብን አምናለሁ። ይህ ሲሆን ግን ለሚዲያ ፍጆታ ምን ይሆን አይገባም። ጥንቃቄው ጥንቃቄው በተግባርም ጭምር መገለጽ አለበት የሚለው አቋም ያለኝ ይሄ በዛ መልክ እስከምንሄድበት ከሆነ የምናደላለትና የምንጎዳው አካል ይኖራል ብያላምን። የኢትዮጵያ ሕዝብ ደግሞ በጣም ሱልጡን በጣም የሚከታተል ነገሮችን ተረጋግቶ የሚያይ ሕዝብ ነው። ይፈርዳል። ስለዚህ ነገ እንደሚፈርድ መታወቅ አለበት ህዝቡ። ከህዝብ የተሰወረ ምንም ነገር እንደሌለ ደግሞ መታወቅ አለበት እና ጥንቃቄ የተሞላበት በጥበብ የሚመራ መንግሥት መሆን አለብን ብያምናለሁ። ሰዎችም እንደ ግለሰብ ምናንጸባርቃቸውን ድረስ የግለሰብ እንትናችን አለመሆናቸው መታወቅ አለበት። እኔ እዚህ ጋር ያለሁት መንግሥትን ወስዬ ነውና እኔም ማስጸባርቃቸው ማንኛቸውም አቋሞች የመንግስት አቋም ተብለው ኢሚዲያትሊ፣ ወዲያው ወደ ህዝብ የሚገቡ መሆናቸውን ሳልዘነጋ እትቻለ መጠይቅ መርህን መሰረት ያደረጉ አስተያየቶች ነው መሰጠት ያለባት። ስህተትም ካለ ስህተት ሰርቻለሁ ብዬ መናዘዝ ነው ያለብኝ እንጂ ከህዝብ የሚደብቀው ነገር ስለሌለ ማለት ነው። ህዝብ ውስጥ ነው የምንኖረው። ህዝብ ያየናል፣ ይከታተልናል። ዘመኑ እንዳልሹ በጣም የቴክኖሎጂ ዘመን ነው። ገና እኛ ይፋ ያላደረግነው ኢንፎርሜሽን ወደ ውጭ የሚወጣበት ዘመን ነው። ስለዚህ ጥንቃቄ በተሞላበት ለማንም ያላ የማያዳላ መርህንና መርህን ማዕከል ያደረገ መሆን አለበት። በዛ መልኩ የሚሄድ አመራር መሆን አለብን ነው የማምነውና፣ ኃላፊነት ባለበት መንገድ ነው አቋሞቻችንም ማንጸባረቅ አለብን። በጣም አመሰግናለሁ። ኢንጂነር አይሻ መሐመድ የመከላከያ ሚኒስቴር ሚኒስትር፣ በአሜሪካ ድምጽ አድማጮች ስም ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን ይሁንልዎት። እንዳልኩት እንግዲህ ከተወሰነ ጊዜ በኋላ ምን ይመስላል ቦታው ከባድ ነው ቀላል ነው የሚለውን መልሰን እንጠይቆታለን። ለዛሬ እናመሰግናለን። አድማጮች የቃለ ምልልሱን ሙሉ ክፍል ከዌብሳይታችን ላይ መከታተል ትችላላችሁ። አሁን ሙዚቃን ሙዚቃ እንጋብዛችሁ። ብቻ አንተን ብሎ ማላ በቃው ተዋላ

እንግዲህ የዛሬው ፕሮግራማችንን በዚህ በጀመርነው ሙዚቃ እናጠናቀቃለን። ፕሮግራማችንን ለመከታተል በተጨማሪ በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል እያበረው ነበር። ስናስተናግዳቸው ያመሸ ነው ደግሞ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ። Sundam o, kemanım kemanım belay, safa krova gitsem ıtsay, de soba baba babay.